አቶ ዮሐንስ መጥቶ የት ገባ? ከመጣ በኋላ ወደ እንግዶቹ ክፍል ገባ። አቶ ዮሐንስ ወደ እንግዶች ክፍል ሲገባ እንግዶቹ ምን አሉት? እንግዶች ሁሉ ኖር አሉት። አቶ ዮሐንስ ምን አለ? አቶ ዮሐንስ ደግሞ በእግዚአብሔር አለ። ከጎጃም የመጡትን ሰዎች ከአቶ ዮሐንስ ጋር ማን አስተዋወቃቸው? አቶ ከበድ አስተዋወቃቸው። ከእንግዶቹ ጋር ከተዋወቀ በኋላ ምን አላቸው? እንኳን ደህና ገባችሁ አላቸው። አቶ ዮሐንስ እንኳን ደህና ገባችሁ ያለ ማንን ነው? ከጐጃም የመጡትን እንግዶች ነው። እንግዶቹ እንኳን ደህና ቆዩን ያሉት ማንን ነው? አቶ ዮሐንስን ነው። አቶ ከበደ አቶ ዮሐንስ ምን ጠየቀው? ምን አይነት መጠጥ ላምጣልህ ብሎ ጠየቀው። አቶ ዮሐንስስ ምን መለሰ? አቶ ዮሐንስም ጠላ ፈልጋለሁ ብሎ መለሰ። አቶ ዮሐንስ ወደ አቶ ከበደ ቤት ለምን መጣ? አቶ ከበደን ለመጠየቅ መጣ። አንድ አምስት ብር የሚሆን ልታበድረኝ ትችላለህ? የለም፣ ገና ደመወዝ አልተቀበልሁም። ከውሾቹ ክፉ የትኛው ነው? ነጭ ውሻዬ ነው። እቤት ውስጥ ለማንበብ በቂ ብርሃን አለ? አዎ፣ መስኮቱ ሲከፈት በቂ ብርሃን ይገኛል። አንዳንዴ ለራት ወደ ሆቴል ትሄዳለህ? አዎ እሄዳለሁ። የእናንተ ጠቅላይ ገዢ ማን ናቸው? አቶ ለማ ናቸው። እናንተ ሰፈር ገደማ ባንክ አለ? የለም። ምንም እንኳ ወንድምህ ባይኖር ለምን እኛን አትጠይቀንም? ጊዜ ስለሌለኝ ነው። የባለቤትህ ወላጆች ባለጸጋዎች ናቸው? አዎ በጣም ሀብታሞች ናቸው። ድሆችን በምን አይነት መንገድ መርዳት ይቻላል? ስራ በመስጠት መርዳት ይቻላል። ልብስህን ወደ መኪና ሰፊበት መውሰድ ትፈልጋለህ? የለም፣ አልፈልግም። ቁሻሻ ልብስህን እንዲያጥብልህ ትፈልጋለህ? አዎ እፈልጋለሁ። ለማ ልብሱን ዛሬ ማጠብ ይፈልጋል? አዎ ይፈልጋል። አቶ ከበድ እና አቶ ዮሀንስ የት ይታወቁ ነበር? በአሜሪካ ውስጥ ይተዋወቁ ነበር። ከግብዣ በኋላ አቶ ዮሀንስ የት ሄደ? ተመልሶ ወደ ቤቱ ሄደ።